የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ሐሙስ ጥር 23 2011 ዓ ም ምሽት ዝግጅቶችን ይዤ አብሬያቸው የማመሸው ጽዮን ግርማ ነኝ። ከጅቡቲ ወደ የመን በመጓዝ ላይ የነበሩ ሁለት ጀልባዎች ተገልብጠው እስካሁን ሀምሳ ሁለት ሰዎች መሞታቸው ተገለጸ። በዜና ዘገባችን ዝርዝሩን ይዘን እንመለሳለን። የሀገር ሽማግሌዎች ሰላም ለማስፈን በይርጋለም ተሰባስበዋል። እንደ ድሮ ደም እየተፋሰሰ ሳይሆን ሰላማዊ ጥያቄ እንደመሆኑ መጠን የተቀመጠ ሕግ አለ። ስለዚህ በዛ አኳያ መልሱ መመለስ አለበት። የዚህም ዝርዝር ዘገባ ይኖረናል። አንድ የካንሰር ጨረር ማከሚያ ማዕከል ለመቶ ሚሊዮን ከዚህ ቀደም ስለ ካንሰር ሕክምና ችግር ያጠናቀር ነውም ዘገባ አለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። ችን ላይ ወደ አስተዋወቅ ነው። ቀዳሚው ዜናችን እናልፋለን። ጅቡቲ ባህር ጠረፍ አቅራቢያ አደም ባህረ ሰላጤ ውስጥ ከትላንት በስቲያ ተገልብጠው ከሀምሳ በላይ ሰው ከሞተባቸው ሁለት ጀልባዎች የተረፉ ካሉ ለመፈለግ የተሰማሩ አሳሽ ቡድኖች ዛሬም ውሃው ላይ ተሰማርተው ውለዋል። በሁለት ጀልባዎች ላይ ተሳፍረው ከነበሩት መካከል በደረሰው አደጋ 52 ሰው መሞቱ ተረጋግጧል። 16 ሰዎች በህይወት የተረፉ ሲሆን ሌሎች በአስሮች የሚቆጠሩ ደብዛ እስካሁን አልተገኘም። ከተረፉት መካከል አንዱ ሊድ መሐመድ ባዳል እንደሚሉት አንድ አሸጋጋሪ ሰው ያገኘው ከታጁራ ተነስቶ በእግሩ ኦቦክ የሚባለው ቦታ ከደረሰ በኋላ ነው። ከዚያም አሸጋጋሪው ከሌሎች ፍልሰተኞች ጋር ቀላቅሎ ወደ ባህሩ ዳርቻ እንደወሰዳቸው እና ጀልባይቱ ላይ እንደተሳፈሩ ተናግሯል። እርሱ በወጣበት አንዲቱ ጀልባ ላይ ብቻ ሰማንያ አምስት ሰው እንደነበረባት ገልጾ ባህሩ ላይ ለጥቂት ደቂቃዎች ከተጓዙ በኋላ የጀልባይቱ ሞተር መበላሸቱንና እየተጓዙ የነበረው ሰዎች ዘሎ መውጣቱን፣ ከዚያም ጀልባዋ መገልበጧን ተናግሯል። ሁለቱ ጀልባዎች ላይ ወደ የመን ለማቋረጥ የተሳፈሩት አንድ መቶ ሰላሳ ሰዎች እንደነበሩም ዓለም አቀፉ የፍልሰት ድርጅት አይ ኦ ኤም የተረፉት ፍልሰተኞች የሰጡትን ቃል ጠቅሶ አመልክቷል። በወቅቱ በነበሩት ከባድ ነፋስና ዝናብ ምክንያት የሳይነሳ እንዳልቀርና ጀልባውን መገልበጡን አይወይም አክሎ ጠቁሟል። ከጀልባዎቹ የተነሳው የተነሱት ሰዎች ከጀልባዎቹ የተገለበጡት ሰዎች መካከል ኢትዮጵያውያን እንዳሉበት መረጃ እንደወጣና ከዚያም ከኢትዮጵያውያን መኖራቸው ስለተረጋገጠ ሁኔታውን ለማጣራት ጅቡቲ የሚገኘው የኢትዮጵያ ኤምባሲ የሚሲዮን ሰራተኞች ወደ ስፍራው መላካቸው ታውቋል። ከአደጋው የተረፉት ኦቦክ በተባለች ቦታ እንደሚገኙም ዓለም አቀፉ የስደተኞች ድርጅት መጠለያ እንዳሉ አስታውቋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ላይ ግንብ ለመገንባት ያላቸውን ቁርኝት ዛሬ በአዲስ መልክ አጠናቅረውታል። የሀገሪቱ ምክር ቤት ለግንቡ የሚሆን በጀት ባይመድብላቸውም እንኳን በሆነው መንገድም ቢሆን ይገነባል ብለዋል ትራምፕ በትዊተር ገጻቸው ላይ አከታትለው እንደ ጻፉት በምክር ቤታዊ ኮሚቴ ለድንበር ጸጥታ ገንዘብ ለመመደብ ጥረት የሚያደርጉት ሪፐብሊካውያን ጊዜያቸውን እያጠፉ ነው ምክንያቱም ካራባኖች ወይም ብዛት ያላቸው ፍልሰተኞች ወደ ዩናይትድ ስቴትስ እየጎረፉ መሆናቸውን የሚያሳይ ማስረጃ ያለ ቢሆንም ዴሞክራቶች እጅግ አስፈላጊ ለሆነው ግንብ ባጀት አይመድቡም፣ ብለዋል ሆኖም አታስቡ፣ ግንቡ እንደሆነ እየተገነባ ነው። ብዙም እርዳታ አልጠብቅም ሲሉ ሪፐብሊካውያንን አጽናንተዋል። የቬንዙዌላ የተቋሙ መሪ ሁዋን ጊዲዮ የሀገሪቱን ፕሬዚዳንት ኒኮላስ ማድሮን ከስልጣን አስወግደው በደቡባዊቷ አሜሪካ ሀገር ዴሞክራሲን ለማስፈን በማደርገው ጥረት ዓለም አቀፍ ማህበረሰብ እንዲደግፈኝ ጥሪ አደርጋለሁ ብለዋል። ተቃዋሚዎች በሚበዙበት በዚህ ብሔራዊ ሸንጎ መሪ የሆኑት ጊዲዮ ባለፈው ሳምንት የሀገሪቱ ፕሬዚዳንት ነኝ ማለት ራሳቸውን ሰይመዋል። አዲሱ የማሌዥያ ንጉስ ዛሬ በተደረገው የንግስና ስነ ስርአት በርትረ ስልጣኑን በኦፊሳሊያዊ መንገድ ተረክበዋል። ሱልጣን አንዱላህ ሱልጣን አህመድ ሼህ ኳማላ ላፑር በሚገኘው ብሔራዊ ቤተ መንግስት አስራ ስድስተኛው የሀገሪቱ ንጉስ ሆነው ተሰይመዋል። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ንሻገር ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር ወደ መጀመሪያው ዘገባችን እናልፋለን። የአገር ሽማግሌዎች የሃይማኖት አባቶችና ወጣቶች በተገኙበት የሰላም ኮንፈረንስ በይርጋለም ከተማ ተካሂዷል። ወጣቶች ጥያቄያቸው ምላሽ እስኪያገኝ ድረስ የሲዳማ ሀላሌ ባህላዊ ስርዓት ተከትለው በሰላማዊ መንገድ እንዲጠይቁ የሲዳማ አገር ሽማግሌዎች አሳስበዋል። እጅቶች ወይም የሲዳማ ወጣቶችና አገር ሽማግሌዎች የጋራ የሰላም ኮንፈረንስ ማካሄድ ከጀመሩ በኋላ ለውጥ መታየቱን የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስ አስታውቀዋል። እጅቶች የሴዳማ የክልልነትን ጥያቄ የሚረጋገጥበትን ሕዝበ ውሳኔ እንደሚያስፈጽም የክልሉ ምክር ቤት ለምርጫ ኮሚሽን ቢያስታውቅም ዘግቷል ሲሉ ቅሬታቸውን አሰምተዋል። ዮናታን ዘብዲዮስ ተከታዩን ሪፖርት ልኮልናል። በይርጋለም ከተማ በተካሄደው የሰላም ኮንፈረንስ ከዳሌ ከሎካ አባያ ከወንሾና ከይርጋለም ከተማ መስተዳድር በሺዎች የሚቆጠሩ ወጣቶችና የአገር ሽማግሌዎች ተሳትፈዋል። በዚህ የሰላም ኮንፈረንስ ላይ እጀቶችና የአገር ሽማግሌዎች በሰላምና በፀጥታ ጉዳይ ዙሪያ በጥርቀት መምከራቸውን ከወንሾ ወረዳ የተሳተፈው ወጣት ከበደ በጠነ ተናግሯል። በዞኑ የሚኖረው የተለያየ ብሔር መሆኑን ተናግሮ አሁንም የምንፈልገው እንደ ወትሮ በባህላችን መሰረት በሰላምና በአብሮነት መኖር ነው ብሏል። ወጣት ከበደም በአጠቃላይ የኢትዮጵያ ከሰማኒያው ብሔረሰብ ከውስጣችን ገብቶ በወንድማማችነት ለመኖር ነው የምንፈልገው የሰላም ኮንፈረንሱም አንድነት ለመፍጠርና ሕገ መንግስታዊ ጥያቄያችን ቶሎ እንዲፈታ ግፊት ለማድረግ ያስችላል ያለችው ወጣት ሳይልጎ ግርማ ነችም። የሲዳማ የክልልነት ጥያቄ ብዙ መስዋዕትነት የተከፈለበት መሆኑን ገልጻ በዚህ ሂደት ውስጥ አላግባብ የጸጥታ ችግር እንዳይፈጠር ሁሉም ሰላም የማስከበር ሚና መወጣት አለበት ነው ያለችም። ሲዳማ ሁሌም ጥያቄ ይጠይቃል። ሀያ ሰባት አመት ሙሉ ደግሞ በአቅጣጫ የተጠራ ኖረናል። በደቡብ ያም እየታፈነ ነው። ሁሌ ሲጠይቅ ወይ ጠያቂው ይገደላል ወይ የሆነ ነገር ይደረጋል። ብቻ ወጣቱ በጣም ስለ ክልል ጥያቄ ብዙ ወጣት ሞቷል። ሲዳማ ብቻ ሳይሆን ሙሉ ኢትዮጵያ ያቃል ብዬ አስባለሁ። ስለዚህ ይሄ ነገር እንደ ድሮ ደም እየተፋሰሰ ሳይሆን ሰላማዊ ጥያቄ እንደመሆ መጠን የተቀመጠ ሕግ አለ። ስለዚህ በዛ አኳያ መልሱ መመለስ አለበት። የግድ ሲዳማና እጄቶ መሆን አይጠበቅብንም። ሰላም ለማስከበር ገብቷል። ስለዚህ ሴትም ጨምሮ ሰላምን ማስከበር በዛ ስምንት የሚለውን ከህግ አኳያ መቀጣት ያለበትን ሰው እንዲቀጣ እንላለን። የጀቱ አባልና አክቲቪስት ወጣት ቻድኮ ለማ የሲዳማ ወጣትና ህዝብ ፍላጎት በዞንም ሆነ በሐዋሳ እንዲሁም በሁሉም ከተሞች ከሌሎች የክልሉ ብሔር ብሔረሰቦችና ከኢትዮጵያ ህዝቦች ጋር አብሮ በመኖር መለወጥ እንደሆነ ተናግሯል። ውጣልኝ አትምጣብኝ የሚል ሳይሆን ሁሉንም ማህበረሰብ አቅፎ የሚይዝ ክልል ነው መመስረት የምንፈልገው ብሏል። መልማትም ማደግም እንደሆን የሚቻለው እንደዚህ ሲሆን ነው ብሏል። እውነቱን ለመናገር አሁን ሐዋሳ ሌላ ብሔረሰብን የሚያሸማቀቅ አመለካከት ወይም አካሄድ እውነት ለሲዳማ ህዝብ ተብሎ ነው ወይ ብለን እንጠይቅ። ፖለቲካሊ ስንሰራ በምንም መልኩ የሲዳማ የሚጠቅም አይደለም። ምክንያቱም የሲዳማ ህዝብ የሚጠቀመው ሐዋሳ ስታድግ ነው፣ ሐዋሳ ከተማ ውስጥ ያለ ንግድ እንቅስቃሴ ሲበረታታ ነው። እንኳን አደለም የሐዋሳ ከተማ ነዋሪ ፈረንጅ ቱሪስት እንዲመጣልን ነው እኛ እየሰራን ያለነው። ቱሪስት እንዲመጣልን እየሰራን አጠገባችን ያለንን ሰው መግፋት የእኛ ባህልም አደለም የእኛ የፖለቲካዊ ጥያቄም አደለም ማለት ነው። ህዝበ ውሳኔ እንዲያስፈጽም የክልል ምክር ቤት ለምርጫ ኮሚሽን ቢያስታውቅም ቀኑ መታወቅ ነበረበት ዝግጅት ማድረግ ስለሚያስፈልግም ዘግይቷል ሲል ወጣቶች ዘንድ ያደረውን ቅሬታ ገልጿል። በአመት ውስጥ ነው ይሄ ጥያቄ መመለስ ያለበት። ያንን ጥያቄ ለመመለስ ግን ሪፈረንደም መካሄድ አለበት። ሪፈረንደም ለማካሄድ የምርጫ ጣቢያዎች ተለይቶ መታወቅ አለባቸው። ይህ በእነዚህ ውስጥ ደግሞ የመራጮች ምዝገባ መደረግ አለበት። ከደቡብ ክልል ጋር ያለው ፍቺ በጣም ሰላማዊ በሆነ መልኩ መደረግ አለበት። እነዚህ ሁሉ ነገሮች በጣም ጊዜ የማይጠይቁ ነገሮች ናቸው። ሽማግሌዎቹ በዞኑ ወቅታዊ ጉዳዮች፣ በዲሞክራሲ መብቶች አያያዝ፣ በመልካም አስተዳደር ና በነጻነት ዙሪያ ተወያይቷል። ወጣቶች ያሏቸውን ጥያቄዎች የስዳማን ባህልና ወግ ተከትለው እንዲጠይቁ መክረዋል። የስዳማ ሀገር ሽማግሌ የሆኑት የይርጋለም ከተማ ነዋሪ አቶ መኮንን በዋኔም ወጣቶች ጥያቄያቸው ሚላሽ እስኪያገኝ ድረስ ዲሞክራሲያዊ ና ሰላማዊ መንገድ ብቻ መከተል እንዳለባቸው ተናግሯል። የሀገር ሽማግሌዎችም ሰላምን በማስጠበቅ ረገድ የሚጠበቅባቸውን ኃላፊነት መወጣት አለባቸው ያሉት አቶ መኮንን መንግስትም ሕግ የማስከበር ና የዜጎችን ዲሞክራሲያዊ ጥያቄ ሚላሽ እንዲያገኝ ማድረግ አለበት ነው ያሉትም። ስዳማ ሕዝብ አፍኖ የሚል ባህል አለው። የሚደማመጥ ነው፣ የሚሰማ ነው። ወጣቱም፣ ሽማግሌው የሚሰማ ስለሆነ ሽማግሌዎች እየተመካከሩ ወጣቱን እየመከሩ በሰላማዊ መንገድ ምላሽ የምናገኝበትን ነው የምንጠይቀው። ሽማግሌው ወጣቱ ዛሬ በዚህ መድረክ በቂ ግንዛቤ አግኝቶ የወጣበት ነው። የስዳማ ወጣቶች ወይም መጀቶች ከስዳማ አገር ሽማግሌዎች ጋር በሰላምና በጸጥታ ጉዳይ መምከር ከጀመሩ የሳምንታት እድሜ ብቻ ቢኖረውም ለውጥ መታየቱን ነው የክልሉ ፕሬዚዳንት አቶ ሚሊዮን ማቴዎስ የተናገሩት። ትላንት አብሮት የነበረው ጉራጌ፣ ወላይታው፣ አማራው ሌላውን ብሄር በሰላም በውስጡ መኖር የሚችል ያለበትን ሁኔታ መፍጠር እና እሱን ማስፋት ዛሬ ላይ አዲስ የምን ጀምሮ አይደለም ከአባቶቻችን ጀምሮ የመጣ መልካም እሴት መሆኑን ወጣቱ ትውልድ ተገንዝበ ከዚህ ለየት ባለ መልኩ የሚሄዱ ነገሮች መኖር እንደሌለባቸው እንደዚህ አይነት የሽማግሌዎች ምክር በጣም ጠቃሚ ሆኖ ነው ያገኘ ነው። ባለፈው አዋሳ ሲካሄድ አይታችሁ እንደሆነ በከተማ ውስጥ ያለን አንዳንድ ምልክቶችን፣ ዜጎች ተረጋግተው መኖር የሚችሉበትን ሁኔታ ጫና የሚያሳድሩ ነገሮች እና ምልክቶች ጭምር እንዳይኖሩ ሽማግሌዎችም መክሮ ወጣቶችንም መክሮ አመራሩንም መክሮ ሌላውም ሕዝብ ደግሞ አይነሳውን ጥያቄ ተረድቶ ከሱ ጋር በሰላም መኖር የሚችልበት ሁኔታ ያንንም ድባብ እየፈጠረ ያለ መድረኮች ናቸው ብዬ ነው የወሰድኩትና አሁን አጠቃላይ ሲዳማ ውስጥ ከነዚህ ሽማግሌዎች ሶንጎልና ምክር በኋላ እየመጣ ያለው መንፈስ በሌላውም አካባቢ መስፋት አለበት ብዬ ነው ማስበውና የአዋሳ ከተማን ጨምሮ በዞኑ የተሻለ ሰላም መረጋጋትና አንድነት ተስተውሏል ብሏል። ፕሬዝዳንቱም የሲዳማ ሕዝብ ጥያቄ ዘግይቷል፣ በምን ደረጃ ላይ ይገኛል ተብሎ ለተጠየቁትም ጥያቄ ህገ መንግስታዊ ስርዓት ጠብቆ እየተሰራ መሆኑን አቶ ሚሊዮን ገልጸዋል። የአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሐዋሰም የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ተከታዩ ቅንብራችን የካንሰር ሕክምና ማዕከል ችግርን በተመለከተ የሚዳስስ ዘገባ ነው። ወይዘሮ ነጻነት ሲሳይ የስድስት ዓመት ወንድና የአስራ ስድስት ዓመት ሴት ሁለት ልጆቻቸውን ባህር ዳር ጎረቤቶቻቸው ጋር አስቀምጠው አዲስ አበባ ናቸው። ምክንያታቸው ደግሞ የማህጸን ጫፍ ካንሰር ታማሚ ሆነው ለጨረር ህክምና ጥቁር አንበሳ ሆስፒታል ከሚኖሩበት ከተማ ተልከው ነው። ወደ አዲስ አበባ ቀጠሮ ተሰጠኝ። ከአመት ከሁለት ወር በኋላ ደርሶሻል ብዬ፣ ከአመት ከሁለት ወር በኋላ ነው ቀጠሮ የደረሰኝ። እስከዛን ድረስ እኔ እየተሰቃየሁ ነበር። በጣም በጣም ይፈስ ነበር። ህክምና በሰዋት በየቦታው ባለመኖሩ በጣም ተሰቃየሁ። ነው አመት ከሁለት ወር ማለት በጣም ከባር በበሽታ ላይ እየተሰቃየሁ በጣም ጣውረዱ መከራ ነው ብዬ ትብዬ እንደ ልብ የለም፣ ዶክተር እንደ ልብ የለም። አነስተኞች ናቸው መሰል ዶክተሮች። በጣም መዛውሙ ተሰቃያቸው በረንዳ ላይ ወድ እንዳለ ስንት ነገር አየሁ፣ ተፈተንኩ በጣም። የት ነው በረንዳ ላይ የወደቁት? ሆስፒታል በረንዳ ጥቁር አንበሳ ሆስፒታል በረንዳ ላይ እዛ ላይ ወድቄ ስንት ነገር አሳልፌ፣ የመጨረሻ ላይ ነው ጨረነ ጨረር የበቃው። ዝም ብለው ነው በረንዳ ላይ እየተኙት የነበረው። አዎ፣ ምንነ የለኝም፣ ገንዘቤን ጨርሻዋለሁ በግል ሕክምና እዛም ደግሞ እንደገና ውጣ ውረዱ መከራ ነው። ሰኞ፣ ማክሰኞ፣ ሮብ ሲሉ የአስኳትን ሳንቲሜን ጨረስኳት። ከዛ ምን ያህል ማግኝቶቹም ህይወታቸው አልፏል። ጥማት አለ በጣም በሽታው ደግሞ ምግብ ካልበላሽ ይጎዳሻል። ምግብ አይገኝም ገንዘብ ደግሞ ከእጄ ስለሌለ እየገዛን መብላት አንችልም። ምስግን ነው አጠቃላይ ብዙ ብዙኑ አጠቃላይ ድሀ ነው ያለው፣ እየተመላለሰ ይታከማል። የሌለው ደግሞ እንደ እኔ እየወደቀ ምር ለመንገድ ያለለት ይተርፋል፣ ያላለለት ደግሞ ይሞታል። ልጆቾት አሁን ያዘሎት የረዳውት ሰው አለ ምንም ረዳኝ የለም። እግዚአብሔር እሱ ቤት ምትል እያለ ብር እያዋጡ እየፈቅዱልኝ ነው። የተወዘ ጎረቤት አስፈልቻ ሱ ይበቃ ጽዳት ነገር ነበር የምሰራው እና ከመተጋገራን አንጻር አይዞች እኛ ዳበ እየገዛን እየሰጠናቸው ነው ብቻ ንስጠሽሎች ነ የሚሉኝ አለ። የት ነበር ጽዳት የሚሰሩት? ጽዳት ምንድር ለመንገር የሚነሳ ምናልባት በሚዲያ አይተሽው ከሆነ የቤቱ እየተከተልሽ እየሄድሽ ማዳበሪያ ሰዎችን ቆሻሻ እያነሳ የሚነሳ ቆሻሻ እሱን በማህበር ራስ በመንሰራ ነበረ ነው። ግን ወጥ አሁን በበሽ ምክንያት ይማራሉ ይማሩ ነበር። አሁን ግን የሚቋጠር ልኝ የለም፣ ምሳ የሚያበላኝ የለም ብሎ አሁን ግ ተቋርጠዋል። ምሱ ማን ያቆየኛል እኔ ሰዲ ብዙን ትርግደኝ የለም ብሎ አሁን ስምንተኛ ክፍል ነበረ አሁን አቋርጣን። ያለ ወይዘሮ ነጻነት የልጆቻቸው አባት ትተዋቸው እንደሄዱ ይናገራሉ። በህመም ላይ ችግር በችግር ላይ ደግሞ በጊዜ ህክምና ለማግኘት ተደራርቦ እንዳጎሳቁላቸውም ይገልጻሉ። አሁን የጨረር ህክምና አግኝተዋል፣ ግን በጣም ስር ከሰደደ በኋላ በመሆኑ የመዳን ተስፋቸውን ቀንሶባቸዋል። የልጆቻቸው ነገር ደግሞ አሳስቧቸዋል። ሌላዋ የሶስት ልጆች እናት እንደሆኑ የነገሩኝ ወይዘሮ ባትሬ ፉፋ ህመማቸው ተመሳሳይ ነው ነው ምጣው አሰላ ሆስፒታል እዚ ጥቁረን በሳይድ የተባልኩና ተመርምሬ ምስል እዚህ ውጤት መጣና በሁለት ወር ተመለሰልኝ። ከዛም በኋላ ቀጠሮ ተሰጥቶች ከቀጠሮ በኋላ ሶስት ወር አራት ወር ሲባል በሽታ ስሬ ሳይሰድብኝ እያልኩት ወደ አስር ወር ቁጭ አልኩት። አሰላ እየመጣ እየተመላለስኩት መንገድ ላይ እያደር በረንዳ እያደርኩት እየተሰቃየው አስር ሰበብኝ። በአስረኛ ወሬ ብርሽን ተደረግኩት። ብርሽን ተደርጌ ገብቼ አስመለስ ደግሞ ጠረፍ ተባልኩት አር እየወሰድኩ ነው ግን እኔ መድኃኒት ማገኘት አልቻልኩም። እንደኔ እስካሁን ድረስ እየፈሰሱ ነው። ምንም ህክምናም በስራቱ ያገኘት ነገር የለም። በረንዳ ላይ ነው የሚያድረው። በምኔ ነው የሚበላ ጥቁርን በሳኒ በዚህ ላይ ውሃ መከራ ነው። እዛ የምንታጠፍ የለም። አልጋ መከራ ነው። በረንዳ ላይ ነው የምናድረው። ትራንስፖርት ደግሞ የለንም። ከዛ እየመጣ ምን እያልኩት እየተሰቃየሁት በቃ ተሰቃይቼ እኮ ነው ይሄን ያህል እራሱ ያገኘሁት። ዘመድ የለኝም ምን የለኝም ገንዘብ የለኝም። እየተሰቃየሁት ነው ያለሁት እስካሁን ድረስ። ሆስፒታል ስንመጣ በቂ ሕክምና እናገኝ፣ ዶክተር የለም እየተባለ ከሀገራችንም ስንመጣ፣ አንዴ ማብራት ጠፍቷል ሲባል አንዴ ማሽን አንድ ነው ሲባል እየተሰቃየን ነው። አሁን ባስራ ሁለት በቀደም መብራት ላይ ላይ ተበላሽቶ ነበር። አንድ ስራ አስር ደቂቃ ማብራት እና ማሽን ጠፍቶ ተኝቼ ነበር። እዛ ጨለማ ውስጥ ሳልሞት ማሽን የለም በቂ ሐኪሞች የለም ዶክተር። ወደ እኛ ሀገርም ቢሆን በየዞናችን በየሀገራችን የለም። መንግስት ትኩረት አድርጎ በየያለበት ቦታ ይሄ ማሽንም ቢተከልብን፣ መድኃኒት እራሱ ክኒን በክኒን አቅም አናገኝም ነው የተባለበት ቦታ አናገኝም እኛ ማግኘት አልተቻለም ምንም ነገር የለንም እኮ ስለዚህ፣ እኛ በጣም ተቸግረናል። በሽታ የሚቻል የሰው አፍ የሚቻል ኑሮ የሚቻል ስንመጣ ደግሞ ስቃይ እያገላመጡን በስድስት ወር እየተቀጠረ በአስር ወር እየተቀጠረ ውሃ በሀቂሙ ስንሰቃይ ይሄ ደም ማለት ግም ነው። ግም ጋር ከሆነ የምንኖረው ማለት ነው። ግን እሱን አናገኝም። ውሃ ትልቁ ነው። በአቅሙ ሌላ ይቅርና በዚህ ላይ መሚታ አናገኝም። በረንዳ ላይ ነው የምናድረው። ከሀገራችን ስንመጣ ደግሞ እየማና የምትሆነ ትራንስፖርት መኪና ራሱ በሽተኛ ነን ካሉ አይጭንንም። እኛ በሽታ ጨተ ጭነን አንዴት በሽተኞች እያል በለመና ገንዘብ ለምነን እነሱ ራሱ ተሳፍሮ አሳፍሮ ወደዚህ ያመጥ ነው። ማን ነው ልጆች ወትን የሚጠብቅሎት እዛ የመኤት ናት የኔ ታናሽት፣ አለች እሷን ለምኝ እሷ ጋር ሲቻት መጣው። ባለቤት ሆቴል የሉ ባል የለኝም፣ መሬት የለኝም፣ ምንም የለኝም፣ እግዚአብሔር ብቻ ነው አለኝ። እንጀራ እየጋገርኩ ጠላ እየጠመኩ በጉልበቴ ነው የምኖረው። እኔ ተርችሬ ነኝ፣ ተርቻሪ ነኝ፣ ለማኝ ነኝ። ከዚያ ላይም እሄታ ምነት ልጆችን በሚየሜዳ አረድሴ መጣው። የካንሰር ስፔሻሊስቱ ዶክተር ወንድማገኝ ጥግነህ በጥቁር አንበሳ ሆስፒታል ረዳት ፕሮፌሰር ናቸው። የሁለቱን እናቶች ችግር እንደሚረዱ ይናገራሉ። ሕክምናውን ከመስጠት በተጨማሪ በየቀኑ የሚሰሙት ማህበራዊ ችግሮች የሕክምና ባለሙያዎቹን ጭምር ከፍተኛ ጭንቀትና ጉዳት ውስጥ እንደሚከታቸውም ይገልጻሉ። ሕክምና ባለሙያዎች ሚገባበላይ በጣም ትራውማታይዝ ሜንታሊ በጣም ከሚገባ በላይ ማከም ብቻ አይደለም። እንደተባለው የበሽተኞቹን ራሱ አንድ ትልቁ ነገር በሽተኛው በሽተኛ መሆኑ ጎጂ መሆኑን ራሱ የማያውቁ ህብረተሰቦች አሉ። ግንዛቤያችን ከሚገባ በላይ አነስተኛ ነው። እዛ ላይ እንደገና በሽተኛው ወረፋው ደርሶት እንኳን ወይም ደግሞ ለምርመራ መጥተው እንኳን የሚቆይበት ቦታ እንኳን የለውም። በሽተኛው ይጠብቅበት ማለት ነው። ህክምናው የጨረር ህክምና አብዛኛው ጊዜ በተመላላሽ ህክምና ነው የሚሰጣቸው። ያንን ሁሉ ለመከታተል የተወሰኑ ድርጅቶች አሉ። የግለሰብ ድርጅቶች፣ የሀገር በቀል የሆኑ እንትኖች፣ አንድ ሁለተኛ፣ ሌላ ደግሞ የካንሰር ማህበር በሽተኞች ቪክቲሞቹ አሶሴሽን አለ። የተወሰኑ ድሃ ነው፣ ሌላ ምን የላቸው? የሚጠራርጡት ወስዶ ያሳድረው፣ አብልተው አጥጥሰው ያመጣቸዋል። ለጨረር ህክምና ቀርባሉ። ግን ያ በቂ አይደለም። ከሚገባ በላይ ለበሽተኛ ለምርመራ፣ ለህክምና ይንገላታል። የእኛ ሪስፖንሲቢሊቲ አከም ነው። ያንን ነገር ለማድረግ ግን በጣም ከባድ ነገር ነው። ትልቅ ፈተና ነው። ህክምና ባለሙያዎችን ከሚገባ በላይ ትራውማታይዝ ናቸው። ሜንታሊ ከሚገባ በላይ በጭንቀት ውስጥ ነው ተወጥረው የሚሰሩት። የጨረር ብቻ ሳይሆን እንደገና ተጨማሪ የኬሞቴራፒ የሚባል በደም ስር የምንሰጠው የካንሰር መድኃኒቶች አሉ። እነሱም ኮንቲኒቲ የላቸውም። አንዳንዴ ይኖራሉ፣ አንዳን አይኖሩም። የለም ብሎ ለማለት በጣም ከባድ ነው። በመንግስት ቤት የሌሉ በፕራይቬቶች ኖሩና ግን ገንዘቡ ያው ኬሞቴራፒ ውጭ ማንኛው ወገን እንደሚታወቀው በጣም ኤክስፔንሲቭ ነው። በጣም ከሚገባ በላይ ያነት ቶሎሬት መግዛት ስለማይችሉ መድኃኒቱን ሳይወስዱ ሳያቋርጠው ጥለው የሚሄዱ በጣም በርካታዎች ናቸው። በጥቁር አንበሳ ሆስፒታል የሚገኘው የካንሰር ሕክምና ማዕከል ብቸኛው እንደሆነ ዶክተር ወንድማገኝ ይናገራሉ። የጨረር ሕክምናው የሚሰጠው በዚህ ማዕከል ብቻ ነው። ረጅም ጊዜ ተራ በሚጠበቅበት ወቅትም የበሽታው ደረጃ ከፍ የሚልበት መንገድ ሰፊ ነው ብለዋል። አሁን በሽተኛው እርሊ መጥቶ፣ ምክንያቱም መጠበቅ ስላለበት ከአንዱ ደረጃ ወደ ሁለተኛ ደረጃ፣ ወደ ሶስተኛ ደረጃ የማደግ ነገር አለ። ሲጠብቁም የሚሞቱ በሽተኞች በጣም በርካቶች ናቸው። ግን እኛ ባለው ሪሶርስ በፍቅ መንከቱ ብቻ ነው። በኦንሊ ሴንተር ነው፣ ሁለት መሳሪያዎች ነው ያሉት። ኮባልት የሚባሉ የጨረማ መንጭ መሳሪያዎች ነው የምንጠቀመው። ከነዛ ውስጥ አብዛኛው ጊዜ አንዱ ብቻ ነው የሚሰራው። ለዛ ነው ከሚገባው በላይ ረዥም ወረፋ እና እንግልት ነገር የሚደርሰው ይህንንም ያው መንግስት በተቻለው መጠን ሪፒትሊ ኦልሞስት አስር አመት አስራ ሁለት አመት ይሆነዋል የሆነ ኤክስፓንሽን ፕሮግራም አለው። አምስት ሴንተሮች በኢትዮጵያ ውስጥ ሳፋል ተብሎ ከተጀመረ ቆይቷል። እስካሁን ድረስ ኮንስትራክሽን ላይ ናቸው እንጂ ሌላ ቦታ የተጀመረ ህክምና ነገር የለም። ዶክተር ወንድማገኝ የተለያዩ ጥናቶችን ጠቅሰው እንደሚናገሩት በአሁኑ ሰዓት የማህፀን ጫፍና የጡት ካንሰር ታካሚዎች ቁጥር እየጨመረ ነው። ቢያንስ የተጀመሩት ዩኒቨርስቲዎች ህክምና ማዕከላት ቢጠናቀቁ ችግሩን መቀነስ ይቻላል ይላሉ። በተጨማሪም ያለውን ከፍተኛ የባለሙያ እጥረት ማሳደግ አብሮ ሊታይ የሚገባው ጉዳይ እንደሆነም ይናገራሉ። የጤና ጥበቃ ሚኒስቴር ሚኒስትሩ ዶክተር አሚር አማን የካንሰር ህክምና ማስፋፊያ ማዕከላቱ ግንባታ ለ12 ዓመታት ዘገኝ መባሉን ባይቀበሉም ለአምስት ዓመት መሆኑን ግን ያረጋግጣሉ። ጥቁር አንበሳን ማስፋፊያ ጨምሮ አምስት ቦታዎች ላይ አይደር መቀሌ ላይ፣ ጎንደር፣ ጅማ፣ ሐዋሳ፣ ሐረር እነዚህ ላይ አምስት ተጨማሪና የጥቁር አንበሳ ማስፋፊያ ከጀመርን ወደ አራት ዓመት ነው። ጤና ጥበቃ ሚኒስትር አሳይመንት ወስዶ ከዩኒቨርሲቲ፣ እነዚህ ደግሞ የጠቀስኳቸው የዩኒቨርሲቲ ሆስፒታሎች ስለሆኑ ከዩኒቨርሲቲ ሆስፒታሎች ጋር ተነጋግረን ግንባታውን የዩኒቨርሲቲ ሆስፒታሎች እንዲሰሩ ማሽኑ በጣም ኤክስፔንሲቭ ማሽን ነው። ሁለት ክፍት ሚሊዮን ዶላር ሚሸጥ ማሽን ነው። አስመጠም አስገጠም እና ሌሎች የተያዩ ነገሮችን ደግሞ ጤና ጥበቃ ሚኒስቴር እንዲሰራ ተነጋግረን ግንባታው ነው። ስድስቱ ማሽኖች ሶስቱ ማሽኖች ሀገር ውስጥ ገብተዋል። ሶስቱን መግባት እየቻሉ ህንፃው ስራ ያለቀ ነው እንዲቆዩ ያደረግ ናቸው። በአሁኑ ሰዓት እንግዲህ ግንባታ እንደሚመለከት የመቀሌ ላይ ያለው የአይደር ሆስፒታል እየተሰራ ያለው ስልሳ ፐርሰንት ፊዚካል አስተጣጠም ላይ ነው ያለው በሶስት ወር ውስጥ ያልታል ተብሎ ነው እንግዲህ አሁን ከፕሮጀክሽን የተሰጠን ከዩኒቨርሲቲ የጎንደሩ ዘጠና አምስት ፐርሰንት ተጠናቋል። አንድ ወር ነው የተሰጠን። የጅማው መቶ ፐርሰንት ተጠናቆ አንዳንዱ የኢንስታሌሽን ና የመሳሰሉ ስራዎች ነው የሚቀሩት እ የተሰራ ነው። የሐዋሳው ዘጠና አምስት ፐርሰንት ተጠናቋል። እሱም በአንድ ወር ውስጥ ነው። የጥቁር አንበሳው ልክ እንደ ጅማው መመክፋፊያው መቶ ፐርሰንት ተጠናቆ የኢንስታሌሽን ነው እየጠበቀ ያለው። የሀረሩም ተመሳሳይ ስለዚህ በሐረር በጥቁር አንበሳና በጅማ ያለውን ማሽኑን ተከላ የጀመርን ነው። ከማሽኑን ተከላ በኋላ የኮሚሽን ስራ የመሳሰሉትን ይዘ ተለ ወደ ፍራይዳዋ ለሚያስባሉ የሐዋሳው ና የጎንደሩ አንድ ወር የአይተር ደግሞ ሶስት ወር ነው። ግንባታውን እየጠበቅን ያለ ስለዚህ ግንባታው በጣም ዘግይቷል። የማሽን ጊዜ በእኛ የተፈጸመው በፍጥነት ተጽናቆ ለማዘር ስቆይታል። ማሽኑ የሶስቱ የሶስቱ ቀጠል እንዳልኩት ወደ ኋላ ቀርሰ ሊገባ እያደረግ ነው። ዶክተር አሚር እንደሚሉት በሚኒስቴር መስሪያ ቤቱ በኩል ማሽኖቹ ተገዝተው ግንባታዎቹን በመጠባበቅ ላይ ናቸው። የሶስቱ ከአንድና እስከ ሶስት ወራት ባለ ጊዜም ይጠናቀቃል ብለዋል። የካንሰር ታማሚዎቹ ወይዘሮ ነጻነትና ወይዘሮ ባትሪ በበኩላቸው እነርሱ ያሳለፉት ስቃይ ሌሎች ታማሚዎች እንዳያሳልፉ ተማጽነዋል። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮ ዝግጅታችንን ነው። ወደ ተከታዩ ቅንብራችን ልለፍ። የኢህአዴግ ወጣቶች ሊግ ሰሞኑን በአዋሳ ከተማ ያካሄደውን አራተኛ ጉባኤውን ከትላንት በስቲያ አጠናቋል። በምን ሁኔታ አበቃ? አዳዲስ አመራሮችን በመምረጥ ጭምር የተፈጸመው ጉባኤ ያሳለፋቸው ውሳኔዎችስ ምን ሊኖሩ ይሆን? ምክትል ሊቀመንበሩን አቶ አክሊሉ ታደሰን ሰለሞን ክፍሌ አነጋግሯቸዋል። አቶ አክሊሉ ታደሰ የኢህአዴግ ወጣቶች ሊግ ሰሞኑን በሐዋሳ ያካሄደውን አራተኛ ድርጅታዊ ጉባኤ ትናንት አጠናቋል በምን ሁኔታ በቃ በጉባኤው ፍጻሜ ሲያሳለፈው ውሳኔ ይኖር ይሆን በባለፉት ሶስት አራት ቀናት አካባቢ ሲደረግ የነበረው የኢህአዴግ ወጣቶች ሊግ ትላንት ማምሻውን አጠናቀናል የኢህአዴግ ወጣቶች ሊግ በአዋሳ ከመካሄዱ በፊት ሁሉም የእህት ወጣቶች ሊግ ማለትም የኦህዴድ የብአዴን የህወሀትና የደይዴን ወጣቶች ሊግ የራሳቸውን ጉባኤ ያጠናቀው ነው ወደ ጋራ የግንባራቸው ጉባኤ የመጡት። በዚህ መሰረት በርካታ በብዙ ጉዳዮች ላይ ውይይት የተደረገበት መድረክ ነው የነበረው። ከዚህ ቀደም ከነበረን ጉባኤዎች በጣም በተለየ መንገድ ኢሹዎች ላይ መነጋገር የቻለ ጉባኤ ሆኖ ነው የተጠናቀቀው። ከውሳኔዎቹ ጥቂቶቹን ሊገልጹልኝ ይችላሉ? ዋና ዋናዎቹን ለመጥቀስ ያክል በመጀመሪያ ደረጃ በኢትዮጵያ ውስጥ አሁን መንግስትን የሚመራው ድርጅት የሁሉንም ህብረተሰቦች ተጠቃሚነት ለማረጋገጥ የኢኮኖሚ ተጠቃሚነት ለማረጋገጥ የተለያዩ ስራዎች እየተሰራ ነው። ከዚህ መካከል አንዱ የወጣት የህብረተሰብ ክፍል ነው። በመሆኑም የሀገራችንን ወጣቶች የኢኮኖሚክ ኢምፓወርመንት ጉዳይ በኢኮኖሚ ተጠቃሚ ለማድረግ የሚሰሩ ስራዎችን በዝርዝር ገምግመዋል። በዚህ ላይ ከተወያየ በኋላ የኢኮኖሚ ተጠቃሚነት ስራዎች በተለያየ መንገድ ያሉ ጅምር ስራዎች መልካም እንደሆኑ ተወስዶ፣ ግን በርካታ ቀሪ ጉዳዮች እንዳሉ በየክልሉ በብዙ ሺዎች የሚቆጠሩ ወጣቶች በመቶ ሺዎች የሚቆጠሩ በአንዳንድ መንገድ ያሉ ስራ አጥ ወጣቶች እንዳሉ ስራ ወጣቶችን ወደ ስራ ለማስገባት በተቀረጹ ፓኬጆችም ወደ ስራ የገቡ ወጣቶች አንደኛ ወደ ስራ ከገቡ በኋላ የውጤታማነት ችግር እንደሚገጥማቸው፣ ካመረቱም በኋላ በተለያዩ መስኮች ተሰማርተው የተለያዩ ምርቶችን ካመረቱም በኋላ ገበያ የማግኘት ችግር እንደሚገጥማቸው፣ በመንግስት በኩል የሚደረገው የብድር አቅርቦትን ጨምሮ ከመሸጫ ከማምረቻ ቦታዎች ጋር በተያያዘ በፓኬጅ ውስጥ የተቀመጡ የመንግስት ድጋፍ በተገቢ ከመቅረብ አንጻር ውስንነቶች፣ ጉድለቶች እንዳሉ፣ ስለዚህ እነኚህ ጉዳዮች መስተካከል በሚኖርባቸው ዙሪያዎች ላይ ውሳኔዎች አሳልፈዋል። አቶ አክሊሉ፣ በተለይ ወቅታዊ የሀገር ውስጥ ችግሮችን ለመፍታት የተያዘውን ጥረት ሊጉ እንዴት ነው የሚያየው? የእናንተስ አስተዋጽኦ ምን ይሆናል? አሁን በሀገራችን ውስጥ ያው እንደሚታወቀው ሀገራችን በሪፎርም ውስጥ ነው የምትገኘው። መሪው ድርጅታችን በባለፉት ሶስት አስርት ዓመታት አካባቢ በሚጠጉ ግዛቶች ውስጥ ብዙ የሰራቸው ጥሩ ስራዎች አሉ። በዛው ልክ ደግሞ ጉድለቶችም ጭምር አሉ። ስለዚህ እነኝን ጉድለቶች ለማስተካከል ጥረት እየተደረገ ነው። አሁን በሀገራችን ውስጥ አሉ የምንላቸው ችግሮች ማለት እነኝህ ጉድለቶች ማለት ነው። የፍትሀዊ ሀብት ክፍፍል፣ ፍትሀዊ ሀብት ስርጭት፣ የዴሞክራሲ አያያዝ፣ የሰብአዊ መብት ጥሰቶች እነኚህ እነኝ ችግሮች ናቸው። እነኚህ ደግሞ አሁን በለውጥ ውስጥ አንዱ ቁልፍ አጀንዳ ተኮኖ እየተካሄደበት ዜጎች በሁሉም አካባቢ የራስነት ስሜት የዜግነት ስሜት ተሰምቷቸው የመኖር እነ እነኝ ችግሮች ናቸው። የመልካም አስተዳደር ችግሮች ቢሮክራሲው አካባቢ ያለ የማስፈጸም የተገልጋዩ ህብረተሰብ የማርካት ችግሮች ናቸው። ስለዚህ ሪፎርሙ አሁን የተጀመረው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተጀመሩ ስራዎች እነኝን ችግሮች ለመፍታት ነው የተጀመረው። ስለዚህ እኛ ወጣቶች ትልቅ ሚና አለን ብለናል። ለውጡም እንዲመጣ ብዙ አስተዋጽኦ ማድረግ ተችሏል። አሁንም ለውጡ በሁለት እግሩ ሊቆም የሚችለው በሀገሪቱ ውስጥ ያሉ እነኝን ችግሮች ሲቀረፉ ነው። ስለዚህ እነኝን ችግሮች ለመቅረፍ ደግሞ ወጣቶች ግንባር ቀደም መሆን አለባቸው። የተንሳፈፈ መንግስት ብቻውን ምንም ሊያድረግ አይችልም። ከህብረተሰብ ጋር ተባብሮ ነው የሚሰራቸውን ስራዎች ሊሰራ የሚችለው። በየአካባቢው ደግሞ ወጣቶች ትልቅ ኃይል ናቸው። ምን ብለን ነው የተወያየነው ሲሆን የክቡር ጠቅላይ ሚኒስትራችን በተለያየ መንገድ እንደምታስታውሰው ወጣትነት እሳት ነው ብለዋል። ስለዚህ ወጣትነት እሳት ነው ብለን ካልን ዘረኝነትን የማይበል እሳትነት ካለ ዋጋ የለውም። ስራ አጥነትን መቅረፍ የሚችል ድህነትን መብላት የሚችል እሳትነት፣ ሌሎች የመልካም አስተዳደር ችግሮችን መቅረፍ የሚችል እንዲሁም በሰብአዊ መብት አያያዝና በተለያዩ ጉዳዮች የተጀመሩ ስራዎችን መደገፍ ካልቻለ የእኛ ሳትነት ዋጋ የለውም። አቶ አክሊሉ ታደሰ የኢህአዴግ ወጣቶች ሊግ ምክትል ሊቀመንበር፣ ለትብብሮ በጣም አመሰግናለሁ። እኔም አመሰግናለሁ። አድማጮች እንግዲህ የዛሬው ጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ዝግጅታችንን ያቀናበረልን ሞክቤል ያቢሮ ነበረ። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት ደናደሩ Inshallah, lie, you. They shall to the lay. You Inshallah, to the Inshallah oh, oh, oh. રાડિયો સગલે અમેરિકાથી